ኢጣሊያ ውስጥ ለግራዚያን የመታሰቢያ የተሰራውን መናፈሻ አብዛኛው የኢጣሊያ ሕዝብ ያወግዘዋል ሲሉ አንድ የአውሮፓ ኅብረት ባለሥልጣን አስታወቁ። አፍሪቃ ከአጋሮቿ የምትጠብቀው ድጋፋቸውን ከአህጉሪቱ ስትራቴጂ እቅድ ጋር እንደሚያስማሙት መሆኑን ደግሞ አንድ የአፍሪቃ ኅብረት ባለሥልጣን ገልጸዋል። መለስካቸው አመሀ ከአዲስ አበባ የላከው ዘገባ ቀጥሎ ይቀርባል። ባለሥልጣኖቹ ዛሬ እነዚህን ኃይለ ቃሎች የሰነዘሩት ከሁለት ቀናት በኋላ የአፍሪካ ኅብረትና አውሮፓ ኅብረት ኮሚሽኖች ከፍተኛ ባለሥልጣናት እዚህ አዲስ አበባ የሚያደርጉትን ስድስተኛ የጋራ ጉባኤ አስመልክተው ለጋዜጠኞች በሰጡት መግለጫ ላይ ነበረ። በአፍሪካ ኅብረት የአውሮፓ ኅብረት ልዩ ተወካይ አምባሳደር ጋሪ ኩዊንስ እንዳስታወሱት መጪው ጉባኤ ሁለቱ ኮሚሽኖች እስከ ዛሬ ድረስ ያከናወሯቸውን ተግባራት የሚመዝኑበት መልካም ዕድል ይፈጥራል ቀደም ብለው ላቀዷቸው የትብብር መርሃ ግብሮችም በቀሪው ጊዜ ምን ምን መፈጸም እንዳለበትም ለመወሰን ጉባኤው መልካም መድረክ ነው። ለማንኛውም አሉ አምባሳደር ጋሪ ኩንስ። ለማንኛውም በዚህ በሚለዋወጠው ዓለም አቀፍ ሁኔታ የሁለቱ ተጎራባች አህጉራት ትብብር ይቀጥላል፣ ሲቀጥልም ፍሬያማ በሆነ መልኩ እንዲሆን ይህ ስብሰባ እጅግ አስፈላጊ ነው ብለዋል። በአፍሪካ ሕብረት ኮሚሽን ሊቀመንበር ጽሕፈት ቤት ኃላፊ፣ አምባሳደር ጂን ባፕቲስት ናታማ ደግሞ አፍሪካ ከአጋሮቿ የምትጠብቀውን ግልጽ አድርገዋል። ከአጋሮቻችን የምንጠብቀው ድጋፋቸውን ከአህጉራችን ጋር እንዲያዋድዱት ነው። እነዚህን ድጋፎችና መርሃ ግብሮች ከእኛ ተቀዳሚ ፍላጎቶቻችን ጋር ማዋሃድ አለባቸው። እኛ ከአጋሮቻችን በተለይም ከአውሮፓ ኅብረት የምንጠብቀው ስትራቴጂያዊ ዕቅዳችንን ለማሳካት እንዲደግፉን ነው። በአሁኑ ጊዜ አውሮፓ ያጋጠማት ብጣኔ ሀብታዊ ችግር፣ ሌሎችም ማህበራዊ ችግሮች እንዳመጣ የገለጹት አምባሳደር ጋሪ ኩዊንስ ዛሬ በአውሮፓ እየበረታ ስለመጣው ዘረኝነትና በተለይም አፍሪካውያን በዚህ ምክንያት በአውሮፓ የሚደርስባቸው ተጽዕኖ፣ የሁለቱን አህጉሮች ግንኙነት አይጎዳም ወይ የሚል ጥያቄ ከጋዜጠኛ ስለቀረበላቸው ነበረ። በተለይም በአስር ሺዎቹ የሚቆጠሩ ኢትዮጵያውያንን ለጨፈጨፈው ግራዚያኒ በኢጣሊያ መታሰቢያ መሰራቱ ይህን ግንኙነት አይነካውም የሚል ጥያቄም ቀርቦ ነበር። አምባሳደር ኩንስ ይመልሳሉ። በኢጣሊያ ስላለው መታሰቢያ እጅግ የሚበዙ ኢጣሊያውያን ያላቸውን ተቃውሞ ገልጸዋል። አንዲት ልዩ ከተማ ነች ያንን ለማድረግ የወሰነችው። እኔ በግሌ በዚህ በጭራሽ አልስማማም፣ ግን እንዳልኩት ይህ በጣም አነስተኛ ቁጥር ያላቸው ሰዎች ድርጊት ነው እና የጥቂቶችን ድርጊት የብዙሃን ሕዝብ እንደሚወክል አድርገን መውሰድ የለብንም። የስብሰባው ትኩረትም ይህ እንደማይሆን ግን በእርግጠኝነት ተናግረዋል። ዘነፎቢያ በምንም አይነት ቅርጽና የትም የሚከሰት ዘረኝነትም ሆነ የባዕዳን ጥላቻን በጥብቅ እናወግዛለን። እናም ልዩነቶቻችን የሚያተኩሩት በእነዚህ አሉታዊ ገጽታዎች ላይ አይደለም፣ የሚያተኩሩት በትብብሮቻችን አያሌ ሐውልታዊ ገጽታዎች ላይ ይሆናል። ይህን ስናደርግ ግን እነዚህ የጥቂቶች አመለካከቶች መኖራቸውን ሳንዘነጋ ነው። ይሁንና የጥቂቶች ብቻ ሆነው ይቆያሉ። ይሁንና ይህን የተለየ ጉዳይ በተመለከተ የአውሮፓ ህብረት ኮሚሽን ያለው ይፋዊ አቋም አሁን እርስዎ የነገሩን ነው ለሚለው የጋዜጠኛ ጥያቄም አምባሳደር ጋሪ ኩንስ መልሰዋል። በግራዚያኒ መታሰቢያ ላይ የአውሮፓ ህብረት ምንም ይፋዊ አቋም የለውም። ያ የአንድ አባል አገር ጉዳይ ነው ከዚያም አልፎ ደግሞ ጉዳዩ የአንድ አካባቢ ትንሽ ከተማ ነው እና ለእናንተ የምገልጽላቸው አስተያየት የግሌ ነው፣ ግን ጠንካራ የግል አስተያየት ነው ይመስለኛል። ይህ አስተያየት ደግሞ የብዙ ኢጣሊያውያንና የሌሎችም በኢጣሊያና በሌላውም ዓለም የሚኖሩ ሰዎች አስተያየት ነው። የአፍሪካና የአውሮፓ ህብረት ትብብር የተመሠረተው እንደ አውሮፓውያን ዘመን አቆጣጠር 2007 ዓመተ ምሕረት ላይ እንደነበረ ይታወሳል። አንዳንድ የዓለም አቀፍ ግንኙነት ተቾች እንደሚሉት አውሮፓ ይህንን ትብብር የጀመረችው እያደገ የመጣውን የቻይና አፍሪካን ግንኙነት ለመገዳደር ነው ይላሉ። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ